ከአምስተኛው ዙር ሀገራዊ ምርጫ ይፋዊ የቅድመ ውጤት በብሔራዊ ምርጫ ቦርድ ከተገለጸ ወዲህ መያድ የመላው ኢትዮጵያ አንድነት ድርጅት ዘግይቶም ቢሆን በጉዳዩ ዙሪያ ጋዜጣዊ መግለጫ ሰጠ። የዘገየበትም ምክንያት ከመላው ሀገሪቱ መረጃዎች ተጠቃለው እስኪደርሱት ድረስ መሆኑን ገልጾ ዘገባውን አስደምጧል። በስራ አስፈጻሚው እና በሰሜን ቀጣና ኃላፊ በአቶ አዳነ ጥላሁን አማካኝነት ይህንኑ ካስደመጡት ውስጥ በአጠቃላይ ዛቻ ማስፈራራት፣ ወከባና ዱላ የተቀላቀለበትን በእኛ ሀገር የተካሄደው ምርጫ በሞዴልነት ለዓለም አንመኝም። እደግሞ ዋለሁ በአጠቃላይ ዛቻ ማስፈራራት፣ ወከባ እና ዱላ የተቀላቀለበትን በእኛ ሀገር የተካሄደውን ምርጫ አይነት በሞዴልነት ለዓለም አንመኝም። ተምሳሌትም ሊሆንም ከቶም አይችልም። በመሆኑም በዘንድሮ የምርጫ አፈጻጸም ዙሪያ የተፈጸሙትን ዝርዝር ጉድለቶች ከነተጨባጭ መረጃቸው እንደሚከተለው እናቀርባለን። በዚህ መሰረት ዝርዝሮች በርካታ በመሆናቸው በኦሮሚያ በደቡብ ክልል በደቡብ ኦሞ ዞን በሰሜን ቀጠና ተፈጸመብኝ ያላቸውን የታሰሩ፣ የተደበደቡ፣ የተባረሩ እጮች እና የታዛቢዎችን የስም ዝርዝር በሰንጠረዥ መልክ አስቀምጦታል። በቅድመ ምርጫ ሂደት ያጋጠማቸው ችግሮች፣ ከምርጫ ቦርድ ጋር ከድርድር የደረሱበት ሁኔታ በምርጫው ወቅት መፍትሄ አልሆነልንም ያሉት የድርጅቱ ዋና ጸሐፊ አቶ ካሳሁን አበበ ናቸው። ሰባት ቀን ተሰጥቶን ሁለቷን ቀን ሰርተንበት አምስት ቀን ምርጫ አድርገን እኮ ነው። ምርጫውን ምርጫ ያስመሰል ነው። እኛ የተሳተፍነው እንደ ማንኛውም ፓርቲ የተሳተፍነው እኮ በዛች ቀን ሰርተን ነው። እንደውም የረዳን ቴክኖሎጂ ነው። በአምስት ቀን ውስጥ ምርጫ ሰው ተመዝግቦ ሕዝብ ተመዝግቦ ምርጫ ሊሆን አይችልም። ያንንም ወደ 315 ሰው መዝገበን እዛም ላይ መቶ ምናምን ሰው ተነስቶለታል። ይህንን የመሰለ በደል የደረሰበት ድርጅት ነው ከሚያል ምንድን ነው እኛ ፓርቲው አንድ እንዳይዘጋ በሁለተኛ ደረጃ መሳተፍ ስለነበረበት ተሳትፈናል። እንደውም ለመውጣትም ዝግጅት ነበረን። ሌሎቹ ባለማድረጋቸው ፓርቲያችን ሊዘጋ ስለሚችል ቢያንስ መሳተፍ አለብን ከሚለው አኳያ ነው ያንን ስራ የሰራ ነው። ስለዚህ ሚያድን የሚያድን ስራ አስፈጻሚ የሚያድን ችግርማ አውቅ ሰው ካለ ያስቸግረኛል። በመጨረሻ መመያያድ በሰጠው መግለጫ ላይ የአምስተኛው ዙር ቅድመ ውጤት ላይ የወሰደውን አቋም ስራ አስፈጻሚውና የስምንት ቀጠና ኃላፊው አቶ ካሳውን አበባው አሰምተዋል። የ2007 ዓ.ም ምርጫ ታዋቂ የሆኑ ዓለም አቀፍ ታዛቢዎችና ከፖለቲካ ገለልተኛ የሆኑ የሲቪክ ማህበራት ባልተገኙበት ኢህአደግ ባደራጃቸው የሲቪክ ማህበራትና አባብሎ ወደ ታዛቢነት ባሰማራቸው የምርጫ ታዛቢዎች በተገኙበት የተካሄደ በመሆኑ ይህንን የፖለቲካ ድራማ የተከናወነበት ምርጫ መኢአድ የማይቀበለው መሆኑን እናስታውቃለን። በአጠቃላይ መኢአድ ላቀረባቸው ጥያቄዎች ምላሽ ካላገኘ ማንኛውንም የሰላማዊ መንገድ አማራጭ የትግል ስልቶችን ተጠቅሞ በተናጠልም ሆነ ከሌሎች መሰል ፓርቲዎች ጋራ በመተባበር ትግሉን አጠናክሮ የሚቀጥል መሆኑን እየገለጸ ህዝቡም ሆነ ሌሎች ተመሳሳይ ዓላማና ፕሮግራም ያላቸው ፓርቲዎች በምናደርገው ማንኛውም ህጋዊና ሰላማዊ ትግል እናስተላልፋለን። በምርጫ ቦርድ በኩል ያለውን ግራ ቀኙን ለማስተናገድ በስልክ ኃላፊዎችን አነጋግሬ በነገው ዕለት ቦርዱ አጠቃላይ መግለጫ የሚሰጥ መሆኑን ተነግሮኛል። ጌታቸው ተድላ ጊዮርጊስ ለረጀቪለ ራዲዮ ከአዲስ አበባ